ትላንት በአክሱም ዩኒቨርሲቲ ዋናው ግቢ ለአንድ ተማሪ ህልፈትና ለሌሎች ተማሪዎች ጉዳት ምክንያት ከሆነው ሁከት ጋር ተያይዞ ያነጋገርናቸው የአክሱም ዩኒቨርሲቲ ተማሪዎች አስተማሪዎችና የአስተዳደር አካላት እንደገለጹልን ከትላንቱ ክስተት አስቀድሞ ሰሞኑን በዩኒቨርሲቲው በተወሰነ መጠን ቢሆንም ረብሻ እየታየ መሰንበቱ ገልጸውልናል። ባሳለፍነው ሳምንት በደብረ ማርቆስ ዩኒቨርሲቲ ከተፈጸመው ግድያ ጋር ተያይዞ ተማሪዎች ቁጣቸው በተለያየ መንገድ ሲገልጹ መቆየታቸው የነገሩን ምንጮቻችን ዩኒቨርሲቲው በተወሰኑ ተማሪዎች ላይም እርምጃ መውሰዱ ጠቁመውናል። ተማሪዎች ላይ ለምን እርምጃ እርምጃ ተወሰደ የሚሉ ሌሎችም ትላንት በግቢው ሁከት ፈጥረው ለአንድ ተማሪ ህልፈት ምክንያት መሆናቸው ገልጸዋል። ስሙ እንዲጠቀስ ያልፈቀደው የአክሱም ዩኒቨርሲቲ ተማሪ እንደነገረን ከትላንት በፊትም በአክሱም ዩኒቨርሲቲ የተወሰነ ረብሻ እየታየ መቆየቱ ይጠቅሳል። አደ አንዳንድ ተማሪዎች ደብረ ማርቆስ ዩኒቨርሲቲ ላይ በተፈጠረው ነገር ተበሳጭተው ሌሎችን ያስፈራሩ፣ ሞባይል ስልክ የነጠቁና የመሳሰሉ ችግሮች ሲፈጥሩ ሰንብተዋል። ዩኒቨርሲቲው በእነዚህ ላይ እርምጃ በመውሰዱም ሌሎች ልጆች ለምን በእነዚህ ላይ እርምጃ ተወሰደ ብለው እውከት ፈጠሩ። የትላንቱ የከፋ ቢሆንም ሰሞኑን ሙሉ አለመረጋጋት በዩኒቨርሲቲው ውስጥ ነበረ። ከትላንቱ የአክሱም ዩኒቨርሲቲ ክስተት ጋር በተያያዘ ያነጋገር ናቸው። የአክሱም ዩኒቨርሲቲ ምክትል ፕሬዚዳንት ዶክተር ኪሮስ ጉዕሽ እንደነገሩን የትላንቱ እውከት መነሻ ምክንያት በሀገሪቱ የተለያዩ አካባቢዎች በሚገኙ ከፍተኛ የትምህርት ተቋማት እየታዩ ከሚገኙ ግጭቶች ጋር የተያያዘ መሆን ይገልጻሉ። ከደብረ ማርቆስ ጋር በተያያዘ ነው። ተማሪዎች ድንጋይ ከመወርወራቸው በፊት ጠይቀውን ነበረ። እስከመቼ ነው ሬሳም ይመጣ የሚል አያይዘው ከብዙ ነገር አያይዘው ነው የጠየቁን። በተለይ ከዚህ ከአክሱም አካባቢ ባለፈው የደባረቅም እዚህ አካባቢ ነው የተቀበረው። ከደባረቅ መጥቶ የደብረ ማርቆስንም እዚህ አካባቢ ነው መጥቶ የተቀበረው። የዚህ አካባቢ ስለሆነ ብዙ እንትኖች አሉ። እንግዲህ አምና የምትወስድ እንትን የወለቀውን እዚህ አክሱም ነው በዚህ እነዚህ ተደራርበው በተማሪዎች ላይ ትናል አላስፈላጊ ስሜት ነበረ፣ ቁጣ ስሜት ነበረ። ስለዚህ ኢሚዲየት ፓውዝ ያው ከደብረ ማርቆስ ጋር የተያያዘ ነው ብለን መውሰድ እንችላለን። ከባድ ጉዳት ካስከተለው የትላንቱ ህውከት ጋር ተያይዞ የተጠረጠሩ ሰዎች እየተያዙ ነው ያሉት የዩኒቨርሲቲ ምክትል ፕሬዚዳንት ዶክተር ኪሮስ ጉዑሽ ጉዳት የደረሰባቸውም የሕክምና እርዳታ እየተደረገላቸው መሆኑ ለዲ ደብልዩ ገልጸዋል። ሰው ሊገነዘበው የሚገባው አንድ ቦታ ላይ ችግር ሊፈጠር ይችላል። የዛኛውን ችግር ሌላ ችግር በመፍጠር አይደለም መፍትሄ የሚሆነው የህግ የበላይነት በማስከበር ነው እንደዚህ አይነት ችግር መፍታት የሚቻለው። ተማሪያችን ነው ልጃችን ነው። እንደ ወላጅም እንደ መምህርም እንደ ዜጋም ሀዘናችንን እንገልጻለን። እንደዚሁም ያንን ጉዳት አድርሰዋል ተብለው የተጠረጠሩ ሰዎችንም የተያዙ አሉ፣ ሌሎች የሚያዙም አሉ። በፖሊስ እየተከታተለ ላይ ያለ አለ። እሱን የህግ የበላይነትን እንደምናስከብር መረጋገጥ እችላለሁ። ከህግ ክፍሉና ከፖሊስ አካላት ጋር ነን ተባብረን እየሰራን ነው ያለነው። ስለዚህ ለሁሉም በተቋሞቻችን ላይ ያሉ ተማሪዎች፣ ሁሉም ዩኒቨርስቲዎች ላይ ያሉ ተማሪዎች፣ ለሁሉም አካባቢ ላይ ያለ ማህበረሰብ ማስተላለፍ የምፈልገው ምላይ ስህተት በስህተት አይታረምም የሚለውን ብንገነዘበው ብንወስደው መልካም ይመስለኛል። ተማሪያችን፣ ወላጆች፣ ቤተሰቦች እና ሶስት ጓደኞችንም እንደዚሁ የመጽናናት ይመኛለህ። በጣም አዝነናል። ዛሬ የአክሱም ዩኒቨርሲቲ ተማሪዎችና የአስተዳደር አካላት በተፈጠረው ችግር ዙሪያ ሲወያዩ መዋላቸው መረጃዎች ያመለክታሉ። በዚህ ጉዳይ ዙሪያ የትግራይ ክልል መንግስት ባወጣው መግለጫ ተግባሩን ካወገዘ በኋላ ወንጀለኞች ለህግ እንዲቀርቡ እንደሚሰራ ጠቅሰዋል። ለዲ ደብልዩ ዘገባ ሚሊዮናዊ ስላሴ መቀለ